Agarinha Report. በዓለም ላይ ከአንድ ነጥብ ስድስት ቢሊየን በላይ ህዝብ ተጠቃሚ ያለው ቲክቶክ ባወጣው ሪፖርት ከሚያዝያ እስከ ሰኔ 2017 ዓም ድረስ በኢትዮጵያ ከሁለት ነጥብ 1 ሚሊዮን በላይ ቪዲዮዎችን ሰርዣለሁ አለም። ተቋሙ ይፋ ባደረገው በዚህ ሪፖርቱ ባስቀመጠው የኤአይ ሞዴሬሽን ሲስተም አማካይነት በርካታ አደገኛ ናቸው ያላቸውን ቪዲዮዎችን ወዲያውኑ ማንም ሰው ሳይመለከታቸው ማስወገዱን ጠቅሷል። ቲክቶክ በርካታ ቪዲዮዎች ካጠፋባቸው የዓለማችን ሀገራት ውስጥ ኢትዮጵያን ያካተተ ሲሆን በዚህ ሪፖርቱ ከፍተኛ ቁጥር ያለው ቪዲዮ ያጠፋው ግን ከፓኪስታን እንደሆነ አስረድቷል። በፓኪስታን 25 ሚሊዮን፣ በኢንዶኔዥያ 14 ሚሊዮን እና ከአሜሪካ ደግሞ 9 ሚሊዮን ቪዲዮዎችን ለማጥፋት መቻሉን የገለጸው ድርጅቱ በተጠቀሱት ወራት በዓለማችን ላይ በጠቅላላው 189 ሚሊዮን በላይ ቪዲዮዎችን አስወግጃለሁ ብሏል። አልጄሪያ፣ ናይጄሪያ፣ ግብጽ፣ ሊቢያ እና ኢትዮጵያ ብዙ ቪዲዮዎች እንዲወገዱ ከተደረገባቸው የአፍሪካ ሀገራት ውስጥ በቀዳሚነት በዝርዝሩ ተቀምጠዋል አሁንም በቀጥታ በሚሰራጩ ስርጭቶች ላይ ከፍተኛ ቁጥጥር እንደጀመረ ያሳወቀ ሲሆን ቪዲዮዎቹ እንዲጠፉ የተደረገው የቲክቶክ ስነምግባር ደንብን በመጣሳቸው መሆኑን ገልጾ ከነዚህ መካከል ለደህንነት ስጋት የሚሆኑ ለጤና አደገኛ የሆኑ የኮፒራይት ህግን የሚጻረሩና ሌሎች የስነ ምግባር ደንቦች የሚተላለፉ እንደሚገኙበትም አስረድቷል መቀመጫውን በአዲስ አበባ ያደረገው የአፍሪካ ህብረት የአሜሪካው ፕሬዚደንት ዶናልድ ትራምፕ የናይጀሪያ መንግስት በናይጄሪያውያን ክርስቲያኖች ግድያ እጁ አለበት በማለት በአገሪቱ ላይ ወታደራዊ እርምጃ እንደሚወስዱ መዛታቸው አሳስቦኛል አለም በመግለጫው። ህብረቱ እንዳለው ናይጄሪያ የሃይማኖት ነፃነትን፣ ጸጥታንና ሰብአዊ መብቶችን ጨምሮ የውስጥ ጉዳዮቿን የመምራት ሉዓላዊ መብት አላት ብሏል። የአፍሪካ ህብረት ሃይማኖትን በመሳሪያነት የመጠቀምና የጸጥታ ችግሮች ሰዎችን አቃሎ የማቅረብ አካሄድንም ውድቅ አድርጓል። አሜሪካን ጨምሮ ሁሉም አጋሮች ቀጠናዊና ህጉራዊ አለመረጋጋት ከሚፈጥር የተናጠል ወታደራዊ ጣልቃ ገብነት ዛቻ ይልቅ በዲፕሎማሲያዊ መንገድ በመረጃ ልውውጥና በአቅም ግንባታ መስክ ከአገሪቱ መንግስት ጋር እንዲሰሩም ህብረቱ ጠይቋል። በኦንላይን ማርኬቲንግ ስም ከ1.2 ቢሊዮን ብር በላይ ሲያንቀሳቅሱ የነበሩ አጭበርባሪዎችን ይዣለሁ አለ የፌዴራል ፖሊስ። የተለያዩ የማማለያና ማታለያ ስልቶችን በመጠቀም በርካታ ሰዎችን ያጭበረበሩት ኤምኤምጂ፣ አርቲኤፍ፣ ኤችሲዜድ እና ሽን የተባሉ የኦንላይን የማጭበርበሪያ ስልቶች ላይ ተሳትፎ አላቸው የተባሉ ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው ነው የፌዴራል ፖሊስ መሆኑን የገለጸው። ድርጅቶቹ የተለያዩ ስያሜዎችን በመያዝ እና የተለያዩ ድሎች እንዳ እንዳሉ በመግለጽ ሰዎች በቀላሉ በትርፍ ሰዓታቸው ተጨማሪ ስራ ሰርተው ገንዘብ ማግኘት እንደሚችሉ በመንገር በሚሊዮኖች የሚቆጠር ገንዘብ አጭበርብረዋል ብሏል የፌዴራል ፖሊስ። ድርጅቶቹ ኦንላይን ማርኬቲንግ የሚል ሽፋን በመጠቀም ነው ሲያጭበረብሩ መቆየታቸው የተገለጸውም። ብር ኢንቨስት ካደረጋችሁ እጥፍ አድርገን እንመልሳለን ብለው ሰዎች ብር በቀነ ገደብ እንዲያስገቡ ካደረጉ በኋላ ገንዘቡን ለማውጣት በሚሞክሩበት ጊዜ የሲስተም ችግር አለ እያሉ ሲያጭበረብሩ ነበረም ተብሏል። እነዚህን ድርጅቶች ሲመሩና ሲያንቀሳቀሱ ነበሩ የተባሉ 24 ሰዎች በቁጥጥር ስር ሲውሉ አራቱ የውጭ ሀገር ዜጎች ናቸው ተብሏል። አብዛኞቹ አጭበርባሪዎች መነሻቸው ከውጭ ሀገር ሆኖ አንዳንዶቹ ድርጅቶች ቢሮ ተከራይተው ኢትዮጵያውያንን ቀጥረው ሲያሰሩም ነበር ነው የተባለው። ድርጅቶቹ በሕጋዊ የንግድ ፈቃድ ስም ሲንቀሳቀሱ የነበረ ሲሆን በባንካቸውም ከፍተኛ ገንዘብ ሲንቀሳቀስ ቆይቷል ተብሏል። ለማሳያነት የፌዴራል ፖሊስ እንዳስቀመጠው ኤምኤምጂ በተባለው ድርጅት የንግድ ባንክ ባንክ አካውንት በአንድ ዓመት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ መንቀሳቀሱን ገልጿል። በአራት ቀን ጊዜ ውስጥም ወደ አንድ የባንክ አካውንት 400 ሚሊዮን ብር ገቢ መደረጉን የገለጸው ፖሊስ ይህም ምን ያህል ሰው ገብቶበት እንደነበረ ያሳያል ብሏል። ሰዎች ሰው ባስገባችሁ ቁጥር ደረጃችሁ እና የምታገኙት ገንዘብ ያድጋል ስለሚባሉ በርካታ ሰዎችን ያስገባሉ ያለው ፖሊስ በአንድ ተጠርጣሪ ስር ከ20 እስከ 30 ሰው እንዳለም በምርመራዬ አረጋግጫለሁ ብሏል። ፖሊስ በዚህ የማጭበርበር ተግባር የተማረ ያልተማረ ሳይድ ላይ የዩኒቨርሲቲ ምሁራንና ተማሪዎች እንደዚሁም ባንክ ሰራተኞችን ጭምር ተጠቂ መሆናቸውን አስታውቋል። ኢትዮጵያ በአፍሪካ ነፃ የንግድ ቀጠና ስር የታሪፍ ቅነሳ የሚደረግላቸው አገራትን ዝርዝር ይፋ አደረገች። የኢትዮጵያ የጉምሩክ ኮሚሽን ግብጽን ጨምሮ በቀጠናዊ የገበያ ትስስሩ ለታሪፍ ቅናሹ ብቁ የሆኑ 24ት የአፍሪካ ሀገራት ይፋዊ ዝርዝር ለሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶችና ለጉምሩክ ኢንፎርሜሽን ቴክኖሎጂ ልማትና አስተዳደር ማዕከላት አሳውቋል። ከጸደቁት አባል ሀገራት በሚመጡ እቃዎች ላይ ውሳኔ የተደረሰበትን የታሪፍ ቅናሽ ተግባራዊ ማድረግ ይጀምራልም ነው የተባለው መሰረት የታሪፍ ቅናሽ የሚደረግላቸው ከምስራቅ አፍሪካ ሰባት ሀገራት፣ ከደቡባዊ አፍሪካ ስምንት ሀገራት፣ ከሰሜን አፍሪካ አራት ሀገራት፣ ከምዕራብ አፍሪካ ሶስት ሀገራት እንደዚሁም ከመካከለኛው አፍሪካ ካሜሩን ይገኙበታል ተብሏል። ኢትዮጵያ በአፍሪካ አህጉራዊ ነፃ የንግድ ቀጠና ስር መስከረም 29 ቀን 2018 ዓ ም በይፋ ግብይት መጀመሯ የሚታወስ ነው። በኢትዮጵያ በሚቀጥለው ዓመት ሁሉም የጤና ተቋማት ወረቀት አልባ ይሆናሉ አለ የጤና ሚኒስቴር። ዓለም አቀፍ ከወረቀት ንክኪ አልባ ቀን ሰሞኑን በተከበረበት ወቅት እንደተገለጸው በኢትዮጵያ የተለያዩ ተቋማት ራሳቸውን ዲጂታላይዝ በማድረግ ከወረቀት ጋር ያላቸውን ንክኪ እየቀነሱ ይገኛሉ ተብሏል። ከእነዚህ ተቋማት መካከል የጤና ሚኒስቴር አንዱ ነው የተባለ ሲሆን የጤና አገልግሎት ጥራት ያለው ተደራሽ ከማድረግ ባሻገር የዲጂታል ስርዓቶችን ባለፉት ዓመታት እየተገበረ መሆኑንም ገልጿል። በዚህም እስካሁን መቶ ሃያ የሚሆኑ የመንግስት ጤና ተቋማት የኤሌክትሮኒክ ሜዲካል ሪከርድ ስርዓት የጀመሩ ሲሆን ከአርባ በላይ የሚሆኑ ተቋማት ደግሞ ፔፐርለስ ወይም ወረቀት አልባ ስርዓትን መተግበር ጀምረዋል ተብሏል። ከዚህ ዓመት በኋላም ሁሉም ከወረቀት ነፃ ያደረጉ ተቋማት የሚኖሩን ይሆናል ብሏል የጤና ሚኒስቴር። ኢትዮጵያውያንን ጨምሮ በርካታ ዜጎችን ሲያሰቃዩ ነበሩ የተባሉ ወንጀለኞች በቻይና የሞት ፍርድ ተፈረደባቸው የቻይና ፍርድ ቤት ማይናማር ውስጥ የኦንላይን ማጭበርበር ተግባር ላይ ተሰማርተው በነበሩ አምስት ዋና የውንብድና ቡድን አባላት ላይ የሞት ፍርድ አስተላልፏል ባይ የተባለው ቤተሰብ አባላትና አጋሮች የሆኑ ሀያ አንድ ሰዎች በማጭበርበር በነፍስ ማጥፋት በሰዎች ላይ ጉዳት በማድረስና በሌሎች ወንጀሎች የጥፋተኝነት ውሳኔ ተላልፎባቸዋል ይህ ቤተሰብ እንደ አውሮፓውያኑ ዘመን አቆጣጠር በሁለት ሺዎቹ ኃይሉ እየጎለበተ የመጣ ነው የተባለ ሲሆን በድህነትና ኋላ ቀርነት ትታወቅ የነበረችውን የማይናማሯን ላኳ ኢንግ ዞንን ዋነኛ የቁማርና የወሲብ ንግድ መናኸሪያ አድርጓታልም ተብሏል። ከቅርብ ዓመታት ወዲህ ደግሞ በሺዎች የሚቆጠሩ ሰዎች በሕገወጥ መንገድ ከተዘዋወሩ በኋላ በኦንላይን የማጭበርበር ተግባር ላይ በግዳጅ እንዲሰማሩ ተደርጓል ተብሏል። ቤተሰቡ በዚህ የማጭበርበር ስራ በቢሊዮኖች የሚቆጠር ዶላርም ያገኝ ነበር ተብሏል። የፍርድ ውሳኔ ከተላለፈ ከሚኖሩባቸው አምስት ዋነኛ ሰዎች መካከል የውንብድና ቡድኑ አለቃ ባይሱቼንግ እና ልጁ ይገኙበታል። ባለፈው መስከረም ወር በተመሳሳይ የቻይና ፍርድ ቤት ላካው ኢንግ ዞን በዚሁ ተግባር ላይ በተሰማራ ሚንግ የተባለ ቤተሰብ አባላት ላይ የሞት ፍርድ ማስተላለፉን ቢቢሲ ዘግቧል። ኢትዮ ቴሌኮም በቴሌብር የሚከናወነው የግብይት መጠን ከ5.6 ትሪሊየን ብር በላይ ደርሷል አለም። በግንቦት 2013 ዓ.ም የቴሌብር አገልግሎትን በይፋ ያስጀመረው ተቋሙ ቴሌብር ደንበኞች ባሉበት ቦታ ሆነው የሚፈልጉትን አገልግሎት እንዲያገኙ እያስቻለ መሆኑን አስታውቆ፣ ዕለታዊ የገንዘብ ዝውውሩ በአማካይ 11 ቢሊየን ብር ደርሷል ብሏል። የኢትዮ ቴሌኮም ቺፍ ሞባይል መኒ ቢዝነስ ኦፊሰር ብሩክ አድሃና በአሁኑ ወቅት ተቋሙ ከ8 መቶ በላይ ተቋማት አገልግሎታቸውን ከቴሌብር ጋር ማስተሳሰራቸውንና ከ300 ሺ በላይ ነጋዴዎችን በቴሌብር እየተገበያዩ መሆኑን ገልጸው ከ14 ሚሊዮን በላይ ለሚደርሱ ደንበኞች ከ30 ቢሊዮን ብር በላይ አነስተኛ ብድር እንዳቀረበም ገልጸዋል። የኢትዮጵያ አየር መንገድ የአሜሪካ የፌዴራል አቪየሽን ባለስልጣን በቅርቡ ያወጣው ጊዜያዊ መመሪያ ከአሜሪካ ጋር የሚገናኙ በረራዎችን እንደማያስተጓጉልበት አስታወቀም። ሆኖም በአሜሪካ ውስጥ በሌሎች የአየር መንገዶች ተሳፍረው ወደ ኢትዮጵያ አየር መንገድ የሚገናኙ ተጓዦች አንዳንድ የመርሃ ግብር ለውጦች ወይም ተጨማሪ ማረጋገጫ ሂደቶች ሊገጥሟቸው ይችላሉ ብሏል። የኢትዮጵያ አየር መንገድ እነዚህ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲይዙና ዝርዝር የበረራ ትስስር መረጃዎችን ከሚጠቀሙባት አየር መንገዶች አስቀድመው እንዲያረጋግጡም አሳስቧል። በተያያዥ የአቪዬሽን ዜና ቦይንግ ኩባንያ ኢትዮጵያ ውስጥ ከተከሰከሰው አውሮፕላኑ ጋር በተያያዘ የተመሰረተበትን የወንጀል ክስ የአሜሪካ የፌዴራሉ ፍርድ ቤት ውድቅ አድርጎለታል። ፍርድ ቤቱ የወንጀል ክሱ ውድቅ ያደረገው የፍትህ መስሪያ ቤቱ አቃቢና ኩባንያው ጉዳዩን በድርድር ለመፍታት የደረሱበትን ስምምነት በማጽደቁ ነው ተብሏል። ስምምነቱን ያጸደቁት ዳኛ ግን የክሱ ውድቅ መሆን የህዝብን ጥቅም ያስጠብቃል በሚለው መከራከሪያ እንደማይስማማ አስታውቋል። ቦይንግ በምትኩ አንድ ነጥብ አንድ ቢሊዮን ዶላር የሚከፍል ሲሆን ከዚህ ውስጥ 244 ሚሊዮን ዶላሩን ለቅጣት፣ 445 ሚሊዮን ዶላሩን ደግሞ ለአደጋው ተጎጂዎች ካሳ ይከፍላል ተብሏል። በመጨረሻ የ12 ዓመቷን የእንጀራ ልጃቸውን የአስገድዶ መድፈር ወንጀል የፈጸሙት የ75 ዓመቷ አዛውንት በስራት ተቀጡም። የወንጀል ድርጊቱ በጅማ ከተማ አስተዳደር ወረዳ ሁለት ጅሬን ቀበሌ መፈጸሙን ነው ፖሊስ ያስታወቀው። የጅማ ከተማ አስተዳደር ወረዳ ሁለት ፖሊስ ጽህፈት ቤት የሴቶችና ህጻናት የወንጀል ምርመራ መርማሪ ሳጅን ሲፍቱ በላይ ለሀገር ውስጥ መገናኛ ብዙሃን እንደገለጹት ተከሳሽ ናስር አባቡልጉ የተባሉት የ75 ዓመት አዛውንት ድርጊቱን በ12 ዓመቷ እንጀራ ልጃቸው ላይ ነው የፈጸሙት። መጋቢት 3 ቀን 2017 ዓ ም ከምሽቱ ሁለት ሰዓት አካባቢ ጥቃቱን ሊፈጽሙ የቻሉት የታዳጊዋ እናት ጎረቤት ለቅሶ ለማስተዛዘን ባመሹበት ወቅት ነው ተብሏል። ወላጅ እናት ከለቅሶ ቤት ሲመለሱ ታዳጊዋ ልጅ በደረሰባት ጥቃት ተጎድታ በመልከታቸውን ወዲያውኑም ለፖሊስ ማስረዳታቸው ተገልጿል። ታዳጊዋ ጥቃቱን ማን እንደፈጸመባት ለፖሊስ በሰጠችው መረጃ መሰረት ተከሳሹ በቁጥጥር ስር ውለው ነበር። በተጨማሪም በህክምና ምርመራ ተደርጎላት ውጤቱን ፖሊስ በማያያዝ መዝገቡን ለአቃቢ ሕግ ልኳል። ከፖሊስ የተላከውን የምርመራ መዝገብ የተመለከተው አቃቢ ሕግ በተከሳሹ ላይ በወንጀል ሕግ ቁጥር 627 መሰረት ክስ መስርቷል። በመሆኑም በአቃቢ ሕግ የተመሰረተውን ክስ የተመለከተው የጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 17 ቀን 2018 ዓ ም በዋለው ችሎቱ ተከሳሽ የ75 ዓመቱ አዛውንት ናስራ ባቡልጉ ጥፋተኛ ሆነው በመገኘታቸው በ18 ዓመት እስራት እንዲቀጡ ተወስኖባቸዋል። ሀገርኛ ሪፖርት